እግዚአብሔር አምላካችን እናመሰግናለን። ይሄ የክርስቲያኖች እውነተኛ ጥማት ነው። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። ቃሉን ለመስማት፣ ለመጸለይ፣ ለመዘመር የእግዚአብሔርን ቃል በትክክለኛው መንገድ ማለት ነው። ዛሬ በእግዚአብሔር ፊት የምንመለከተው ቃል ለመጀመሪያ ቀን ይሄ የተገለጠው የህይወት ቃል በሚል ርዕስ የተዘጋጀ መልእክት ነው እና መልእክቱ የተዘጋጀው ከአንደኛ ዮሐንስ ምዕራፍ አንድ ከቁጥር አንድ እስከ አራት ባለው ይሄ የዮሐንስ መልእክት ላይ ነው። የመጀመሪያው አንቀጽ ማለት ነው እና ይህንን ቃል ሳስብ የመጀመሪያ ፕሮግራማችንን ሳስብ ምንድነው ብለን ቤተ ክርስቲያናችንን የምንጠራው፣ ብየሳስብ ይሄ ቃል ነው ወደ ልቤ የመጣው ምናልባት የህይወት ቃል ቤተ ክርስቲያን ልንለው እንችል ይሆናል ብዬ አስባለሁኝ። የህይወት ቃል የተዘነጋበት የተረሳበት ዘመን ውስጥ ነው ያለ ነው እና ሰዎች ስሜታቸውን የራሳቸውን ፍላጎት የራሳቸውን የተለያየ ነገር የሚናገሩበት ዘመን ነው። ግን የኛ የተለየ የሚያደርገን ነገር ይሄ የህይወት ቃል ጉዳይ ነው። የህይወት ቃል ነው በጣም ጠቃሚው በጣም አስፈላጊው ሰዎችን የሚለውጥ የሚሰራ ህይወታቸውንና ታሪካቸውን የሚያስተካክል ነገር ቢኖር የህይወት ቃል ነው እና ዮሐንስ ሐዋርያው ዮሐንስ ይሄንን ነው የህይወትን ቃል ነው ለሚጽፍላቸው ሰዎች በቅድሚያ እና በመጀመሪያ አድርጎ ሲናገር የምንመለከተው እና እኔ ይህንን መልእክት ሳዘጋጅ አምስት ነጥቦችን ወደ በተከታታይ አሳያቸዋለሁኝ ግን አንዳንድ ነገሮችን ስለ ዮሐንስ መናገር አስፈላጊ ነው። ዮሐንስ ከደቀ መዛሙርቱ አንዱ ነው። ከአስራ ሁለቱ ደቀ መዛሙርት አንዱ ነው እና ጌታ ኢየሱስ ክርስቶስን በመጀመሪያ ሊከተሉ ከተጠሩት መካከል ነው እና ጌታ ኢየሱስ ክርስቶስን በዓይኑ አይቶታል ከጌታ ከኢየሱስ ጋር አብሮ ሶስት ዓመት ተኩል ሲወጣ ሲወርድ ነበር። ጌታ ኢየሱስ ክርስቶስ ሙታንን ሲያስነሳ አይቷል። ጌታ ኢየሱስ ክርስቶስ ሽባዎችን ሲተረትር አይቷል። በጣም አስደናቂ ነገሮችን ከጌታ ከኢየሱስ ጋር ሆኖ ሲመለከት የነበረ ነው። ጌታ ኢየሱስ ክርስቶስ ሲያስተምር ሲማር ነበር። ይሄ ደቀ መዝሙር የሚለው ቃል የአንድ አስተማሪ ተማሪ ወይም ደግሞ የአንድ አስተማሪ ተከታይ ማለት ነውና። እና ይሄ ብቻ አልነበረም ከጌታ ከኢየሱስ ጋር ጥልቅ ህብረት ነበረው። ምናልባት ወንጌልን ያነበባችሁ ሰዎች ታስታውስ ይሆናል። ጌታ ኢየሱስ የትም ቦታ ሲሄድ ከአስራ ሁለቱ ደቀ መዛሙርት ሶስቱን ለየት ባለ መንገድ ወደሚሄድበት ቦታ ሁሉ ይዟቸው ይሄድ ነበር። አስራ ሁለቱም ይሄዱ ነበር፣ ግን ሶስቱ በተለየ ሁኔታ ውስጥ ወደ ተለየ ቦታ ሲገባ አብረውት ይሄዱ እንደነበረ መጽሐፍ ቅዱስ ወንጌል ላይ እንመለከታል። ና ጥልቅ ህብረት የነበረው ሰው ነው ከጌታ ከኢየሱስ ጋር እና ጌታን በትክክል የሚያውቅ አብሮት የቆየ ሰው ነው። አብሮት የወጣ የገባ፣ ሲያስተምር፣ ሲፈውስ፣ ሙታንን ሲያስነሳ፣ ቅድም እንደተናገርኩት ያየ ሰው ነው። ጌታ በተሰቀለበት ሰዓት ደቀ መዛሙርት ሁሉ ሲሸሹ እሱ መስቀሉ ስር ነበረ። ይሄ ዮሐንስ መስቀሉ ስር ሆኖ ጌታ ኢየሱስ ከመስቀሉ ላይ ስለ ማርያም እንኋት እና እናትህ እነሆ ልጅሽ ብሎ ሲናገር እዛ እዛ መስቀሉ ስር ይሄ ዮሐንስ ነበረ። ጌታ ኢየሱስ ክርስቶስ ከሞት ከተነሳም በኋላ ትዝ ይላችኋል። ወደ መቃብሩ ቦታ ሄዶ ጌታ ኢየሱስ የተቀመጠ አስከሬኑ የተቀመጠበትን ቦታ ሮጦ ገብቶ ያየ ደቀ መዝሙር ነው። እና የአራተኛውን ወንጌል የጻፈው እሱ ነው፣ የዮሐንስ ወንጌልን፣ ይህንን መልእክት፣ ሁለተኛውን መልእክት፣ ሶስተኛውን መልእክት እንዲሁም የዮሐንስ ራእይን የጻፈው ይሄው ዮሐንስ ሐዋርያው ነው። እና በአጠቃላይ አምስት መጽሐፎችን ጽፏል። እና ይሄ መጽሐፍ ቅዱስ ጥናት ሲጠና አንዳንድ ቴክኒካዊ ነገሮች አሉ። እርግጥ ይሄ ጸሐፊ ዮሐንስ ነው ወይ አንደኛ ዮሐንስን የጻፈው ራእይን የጻፈው ሰው የዮሐንስ ወንጌልን የጻፈው ነው ወይ የሚሉ ጥናቶች ይደረጋሉ። እና በጥናቶች ውስጥ የተረጋገጠው እነዚህን አምስቱን መጽሐፎች የጻፈው ይሄው ሐዋርያ ነው ዮሐንስ የሚባለው። እና ለጥናቶቹ መንደርደሪያ የሚሆኑት ነገሮች ውጫዊ ምስክርነትና ውስጣዊ ምስክርነት የሚባሉ ነገሮች አሉ። እና ከውስጣዊ ምስክርነቶች ውስጥ በጣም የሚጠቀሱት ዮሐንስ የተጠቀመባቸው ቃሎች የዚህ የዮሐንስ ወንጌል፣ የዮሐንስ መልእክቶችና የዮሐንስ ራእይ ጸሐፊ እሱ እንደሆነ በትክክል ያሳያሉ። ለምሳሌ ዮሐንስ በዚህ በመልእክቱ ላይ በወንጌሉም ውስጥ ሶስት ዋና ዋና ቃላቶችን በተደጋጋሚ ሲጠቀምባቸው ይታያል፦ ህይወት፣ ብርሃን እና ፍቅር። አሁን እዚህ ጋር የሚነገረውም ይሄው ነው፣ የህይወት ቃል። ይሄ ቃል የህይወት ቃል ነው ይሄ ኢየሱስ ክርስቶስ የሚባለው አምላክ ከሰማይ የወረደው አምላክ ህይወትን የሚሰጥ ነው፣ የህይወት ምንጭ ነው፣ እሱ ነው የህይወት መሰረት እያለ ነው የሚናገረው። እና በትክክል ጌታን ያወቀ በእነዚህ ቃላቶች ዙሪያ መልእክቱን ያስተላልፍ የነበረ ሰው ነው። እግዚአብሔር የተመሰገነ ይሁን። እና ይሄ የተገለጠው የህይወት ቃል የሚባለው የሚለው መልእክት ዛሬ ሲናገር አምስት ነገሮችን ከቁጥር አንድ እስከ አራት ባለው ክፍል ውስጥ መናገር እፈልጋለሁ፣ ግን ያንን ከመናገሬ በፊት አንድ ነገር ማሳሰብ እወዳለሁኝ። አንዳንዶች አንዳንዶቻችን እዚህ የህይወት ቃል ጠቃሚ ነው ወይ በህይወቴ ለህይወቴ ለወደፊት ኑሮዬ የሚል ጥያቄ ሊኖራችሁ ይችላል። እንዴት ጠቃሚ እንደሆነ መናገር እፈልጋለሁ። በዓለም ላይ ሁለት አይነት ቃሎች አሉ፣ ወደ ሰዎች የሚመጡ አንደኛው ይሄ የህይወት ቃል ነው መጽሐፍ ቅዱስ በሙሉ የህይወት ቃልን ነው ወደ ሰዎች የሚያደርሰው ሁለተኛው ደግሞ የሞት ቃል ነው። የሞት ቃልና የህይወት ቃል ነው። አሁን እንድታነጻጽሩ የምፈልገው የሞት ቃል ልክ የህይወት ቃል ወደኛ እንደሚመጣ ሁሉ የሞትም ቃል ወደኛ ይመጣል። ይሄ የሞትን ቃል የሚጠቀምበት ዓለም ነው እና ሰይጣን ነው እና የጥፋት፣ የዓመፅ፣ የሰላም ማጣት፣ የውርደት፣ የግትርነት አልሰማም ባይነት ቃል ነው። ወደ ሰዎች ይመጣል። ይሄ በተደጋጋሚ የጨለማ መልእክት ነው። ይሄ የብርሃን መልእክት አይደለም። እና የክህደት መልእክት፣ የጥፋት መልእክት፣ የጭከና መልእክት ሁል ጊዜ ወደ ሰዎች አይምሮና ልብ ይመጣል። እና አሁን እኛ የህይወትን ቃል ስንመለከት የህይወት ቃል በባህሪው በመልክቱ በውጤቱ በጣም የተለየ እንደሆነ እንድናስተውልና እንድንሰማ ነው። የሞት ቃል በባህሪው ከህይወት ቃል የተለየ ነው፣ በውጤቱም ከህይወት ቃል የተለየ ነው። ይህንን የህይወት ቃል ስናውቅና ሲገባን ህይወታችን በህይወት ቃል ሲለወጥ የጨለማውንና የሞትን ቃል ምን እያደረግን እንሄዳለን? እየጠላን፣ እየናቅን፣ እየተለየን እንሄዳለን። የህይወትን ቃል በመውረሳችንና በመውሰዳችን ከሞት ቃል ነፃ የምንወጣ ሰዎች ነው የምንሆነው። ግን በጣም አትራፊዎች ነው የምንሆነው፣ ይገርማቸዋል። በጣም አስደናቂ ህይወትን ነው እግዚአብሔር በህይወታችን ውስጥ የሚያስቀምጠው። እኛ ከሌሎች የተለየ ብልጦች እንሆናለን፣ አስተዋዮች እንሆናለን። ዝም ብሎ ማንኛውም ነገር በነፈሰ ቁጥር የሚያነፍሰን ሰዎች አንሆንም። ከበድ ያልን ማስተዋል ያለን መሰረት ያለን ሰዎች ነው የምንሆነው። ይህንን በማሰብ ነው ዮሐንስ ስለ ህይወት ቃል ታያላችሁ። መጀመሪያ የተጻፈው ስለ ህይወት ቃል ብሎ ነው የጀመረው እና የህይወት ቃል የተገለጠውን የህይወት ቃል መመልከትና ማስተዋል ለዚች ቤተ አሁን ለተጀመረችው ዛሬ ለተጀመረችው በእኛ ቤተሰብ ውስጥ ማለት ነው እንደምትሰፋ አምናለሁኝ። መሰረት ነው ይሄ። ይሄ መሰረት የሌለው የትኛውም ቤተ ክርስቲያን ሊጸናና ሊኖር አይችልም። ምናልባት በስሜት ሰዎች ሊሰበሰቡ ይችላሉ፣ ግን ዋጋና ውጤት ያለው ስብሰባ አይሆንም። ስለዚህ ይህንን የህይወትን ቃል በተመለከተ ዮሐንስ በዚህ ከቁጥር አንድ እስከ አራት ላይ ያሰፈረው ነጥብ ውስጥ አምስት ነገሮችን እናገራለሁኝ ግን በመጀመሪያ አራቱንም ቁጥሮች ላንብባቸው። ስለ ህይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ህይወትም ተገለጠ፣ አይተንም አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ህይወት እናወራላችኋለን እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንት ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ስለዚህ አምስቱ ነጥቦች አንድ ሁለት እያልኩኝ እዚህ ፓወርፖይንቱም ላይ ታውታላችሁ። እሱን አቀርባለሁኝ። የመጀመሪያው ነጥብ የህይወት ቃል ከመጀመሪያ ጀምሮ የነበረ መሆኑን እንድናስተውል ነው። አሁን ዮሐንስ ነው የሚናገረው ስለ ህይወት ቃል ብሎ የህይወት ቃል ታዲያስ የሚል ጥያቄ ብንጠይቅ ከመጀመሪያ የነበረውንና የሰማነውን ብሎ ነው የሚቀጥለው። ልክ ዮሐንስ ወንጌል ላይ የጻፈውን አይነት ነው እዚህ ጋር የሚያሰፈረው። በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ። ቃል ራሱ ማን ነበረ? እግዚአብሔር ነበረ ብሎ ነው ዮሐንስ ወንጌል ምዕራፍ አንድን የመጀመሪያውን አረፍተ ነገር ሲናገር የጻፈው እና እዚህ ላይ ደግሞ ይሄ የኔ መልእክት ስለ ህይወት ቃል ነው። ይሄ የህይወት ቃል ማን ነው ብላችሁ ብትጠይቁ፣ እሱ ከመጀመሪያ የነበረ ነው ብሎ ነው የሚናገረው እና የሚያስደንቅ ነገር ነው። ስለ እግዚአብሔርና ስለ ጌታ ኢየሱስ ክርስቶስ በምንመለከትበት ጊዜ ማወቅ ከሚገባን መሰረታዊ ጠንካራ የክርስትና እምነት ዶክትሪን አንዱ ይሄ ነው። ጌታ ኢየሱስ ክርስቶስ ዘመን ያመጣው ጊዜ ያመጣው የሃይማኖት መሪ አይደለም። እሱ ከመጀመሪያ የነበረ ነው ማለት ምን ማለት ነው? እሱ ያልተፈጠረ የሰማይና የምድር ፈጣሪ ነው ማለት ነው። እሱ ሰው ያመጣው ወይም ጊዜ ያመጣው አይደለም። እሱ ከፍጥረት ሁሉ በፊት ነበረ። በእርግጥ ከመጀመሪያው የነበረው የሚለውን ስናይ ለእኛ አይምሮ እንደሚስማማ አድርጎ የተጻፈ እንደሆነ ማስተዋል ይገባናል። ጌታ ኢየሱስ ክርስቶስ ጅማሬ የለውም፣ ግን ከመጀመሪያው በፊት የነበረ መሆኑን የሚያሳይ ነገር ነው እና ከፍጥረት ሁሉ በፊት የነበረ ነው። እሱ ነው የፍጥረት ሁሉ መሰረት። እግዚአብሔር የተመሰገነ ይሁን። እሱ ነው የፍጥረት ሁሉ መፈጠር ምክንያት። አንዳንድ ፈላስፋዎች እንዲህ ብለው ተናግረዋል። ድሮ በፍልስፍና አለም ውስጥ እግዚአብሔር የሚባለውን አምላክና ጌታ ኢየሱስን የማይነቃነቅ አንቀሳቃሽ ነው የሚሉት ዚ አን ሙቭድ ሙቨር ነው ይሉታል። እና እሱ አይንቀሳቀስም፣ አይለወጥም። ሁሉን ነገር ግን ምን ያደርጋል ይለውጣል። ሁሉን ነገር ያንቀሳቅሳል። ማለት እግዚአብሔር ዝም ብሎ ስታቲክ ነው ማለት አይደለም። የሚኖር ነው፣ ሕይወት ያለው ነው። ሕይወት የሚፈልቅበት አምላክ ነው። እግዚአብሔር ይመስገን። ግን የሕይወት ሁሉ መገኛ መሰረት ነው። ለሕይወት ሕይወትን የሚሰጥ እሱ ነው። የፍጥረት መፈጠር ምክንያት እሱ ነው። የፍጥረተ ዓለምን እንቅስቃሴና መኖር ደግፎ የያዘው እሱ እግዚአብሔር ነው። በኮሚኒስቱ እንቅስቃሴ ዘመን በቻይና ውስጥ አንድ ነገር እንደተደረገ በታሪክ ተመዝግቦ ይታወቃል። ምን ተደረገ መሰላችሁ? ማኦሴቱንግ የሚባለው የቻይና መሪ፣ የኮሚኒዝም እንቅስቃሴ መሪ ምን አደረገ? የበቆሎ ማሳን ላይ በጣም በስፋት እየተባዙ በቆሎ ይበላሉ ተብለው የሚገመቱ ወፎች አሉ እና እነዛን ወፎች ካላጠፋን ምርቱ ጥሩ አይሆንም ተብሎ በነማኦሴቱን ጋር አይምሮ ውስጥ ታሰበ እና ምን አደረጉ? ወፎቹን በሙሉ ልቅም አድርጎ ለማጥፋት ዘመቻ ተካሄደና ወፎቹን አጠፏቸው። ምን እንደሆነ ታውቃላችሁ? ወፎቹ ልክ በጠፉ ወር ባልሞላ ጊዜ ያ የበቆሎ ማሳ በሙሉ ወደመ። እነሱ የማያውቁት ነገር ምንድን ነው እነዚህ ወፎች መኖራቸው ለበቆሎው ጠላትነት ነው ብለው ነው ያሰቡት። ግን ወፎቹ መኖራቸው በቆሎውን የሚበሉ ሌሎች ጠላቶችን ምን ለማድረግ ነው? ለመቆጣጠር ነው። ያንን አላወቁም፣ እና እንዳለ የአንድ ዓመት ምርት እንደከሰረባቸው ተጽፎ አንብቤያለሁኝ። እና ምን ለማለት ፈልጌ ነው መሰላችሁ? የዚህን ፍጥረተ ዓለም አጠቃላይ እንቅስቃሴ የመኖሩን ምክንያት ሆኖ ደግፎ የያዘው እሱ እግዚአብሔር ብቻ ነው። ይሄ የሕይወት ቃል ነው። የሕይወት ቃል ዓለምን የፈጠረ እንደገና ደግሞ እንቅስቃሴዋን ሁሉ ደግፎ ሁሉ ነገር በሱ ተገጣጥሞ እንዲኖር እንዲቀጥል ያደረገ የዘላለም አምላክ ነው። እግዚአብሔር የተመሰገነ ይሁን። ይሄ የሕይወት ቃል የእኛ የሕይወታችንና የቤተ ክርስቲያናችን የመኖራችን የእንቅስቃሴያችን ሁሉ መሰረት ነው። ለዚህ ነው ዮሐንስ ስለ ሕይወት ቃል ከመጀመሪያ የነበረውን ከመጀመሪያ የነበረው እሱ ፈጣሪ ነው። እሱ ነገሮችን ሁሉ ደግፎ የያዘ ነው። እሱ ለኔና ለእናንተ ህይወትና አስትንፋስን የሰጠን እሱ ነው። እግዚአብሔር ይመስገን። እሱን ማወቅ እድል ነው። እሱን ማወቅ ክብር ነው። እሱን ማወቅ እጅግ በጣም አስደናቂ ለውጥ ውስጥ መግባት ማለት ነው። ክብር ሁሉ ለእግዚአብሔር ይሁን። በሁለተኛ ደረጃ ወደ ሁለተኛ ነጥብ እመጣለሁ። እሱ ከመጀመሪያ የነበረ ነው ያልተፈጠረ ነው የሚለው ነው አንደኛ ነጥብ። ሁለተኛው የህይወት ቃል በጊዜ ውስጥ ተገልጧል። ወይም የህይወት ቃል በጊዜ ውስጥ ተገለጠ። አሁን ዮሐንስ የሚናገረውን ነገር ተመልከቱ። ከመጀመሪያ የነበረውንና የሰማነውን በአይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራለን ብሎ ቁጥር ሁለት ሲጀመር ህይወትም ምን ሆነን ያለው ተገለጠ ብሎ አይተንማል እንመሰክርማለን፣ ብሎ ነው የሚናገረው እና ይሄ የህይወት መሰረት የሆነው የሰራዊቱ ጌታ ጌታ ኢየሱስ ክርስቶስ ህይወትን ሁሉ የፈጠረው ጌታ ኢየሱስ ክርስቶስ የህይወት ቃል ተብሎ እዚህ ጋር የተቀመጠው ጌታ ኢየሱስ ክርስቶስ በታሪክ ውስጥ ምን ሆነ ነው የሚለው ተገለጠ። ይሄ የክርስትና እምነታችን አንዱ መሰረት ነው። የእምነታችን መሰረት የህይወት ቃል ነው እሱ ከሰማይና ምድር ከመፈጠሩ በፊት ሆኖ ሰማይንና ምድርን የፈጠረ ነው። እንደገና ደግሞ ከሌሎች ሃይማኖቶች በተለየ መንገድ ይሄ የህይወት ቃል በመጽሐፍ ቅዱሳዊው እምነት መሰረት ውስጥ እራሱን የገለጠ ቃል ነው። ራሱን የገለጠ ህይወት ነው። እግዚአብሔር ይመስገን። ለዚህ ነው ዮሐንስ ተገለጠ። ሰው በሚገባው መንገድ፣ ሰው በሚረዳው መንገድ በብሉይ ኪዳን እግዚአብሔር ራሱን በተለያየ መንገድ ገልጧል። በብሉይ ኪዳን እግዚአብሔር ራሱ በተለያየ መንገድ ለሰዎች ተናግሯል። አሁን የዕብራውያን መልእክት ምዕራፍ አንድን ብትመለከቱ ምን ይላል? እግዚአብሔር በብሉይ ኪዳን በነቢያት እና በተለያየ መንገድ ለእኛ እየተገለጠ ሲናገረን ነበር ብሎ አሁን ግን በአሁኑ ዘመን በልጁ በኩል ለእኛ ምን አደረገን ይላል ተናገረን ብሎ ይናገራል። እና ይሄ የህይወት ቃል ጌታ ኢየሱስ ክርስቶስ የሰውን መልክ፣ የሰውን ምሳሌ፣ የሰውን አካል በሰው ማንነትና ምንነት ውስጥ ተገልጦ እኛ እግዚአብሔር ማን ነው ለሚለው ጥያቄ መልስ እናገኝ ዘንድ እግዚአብሔር ምን ይመስላል፣ እግዚአብሔር ምን አይነት ባህሪ ያለው፣ እግዚአብሔር ምን አይነት ደግነት፣ ፍቅር እና አጠቃላይ ሁኔታ አለው የሚለው መልስ እናገኝ ዘንድ ጌታ የህይወት ቃል ለእኛ ተገለጠ። እግዚአብሔር ይመስገን። ይህንን ስናገር የሌሎች መጽሐፍ ቅዱሳዊ ያልሆኑ እምነቶችን ጠቀስ በማድረግ አንዳንድ ነገር ማሳየት እፈልጋለሁ። መጽሐፍ ቅዱሳዊ ያልሆኑ እምነቶች በሙሉ እግዚአብሔር የሚባል ወይም የሚያመልኩት ምንም አይነት ስያሜ ይስጡት የሚያመልኩት አምላክ የሚሉት እንደዚህ የሚገለጥ አምላክ አይደለም። ለምሳሌ የህንዶችን አማልክት ማየት ትችላላችሁ። የቡዲስቶችን አማልክት ማየት ትችላላችሁ። ራሱ የእስልምናንም አማልክት ወይም አምላክ የሚሉትን ማየት ትችላላችሁ። ራሳቸውን መግለጥ አይችሉም። ራሳችንን ገለጥን ብለው ተናግረውም አያውቁ። አሁን ተከታዮቻቸውንም ብትጠይቁ የእናንተ አምላክ የሚገለጥ አምላክ ነው ወይ? ራሳቸውን ይገልጣሉ ወይ ብላችሁ ብትጠይቋቸው ሊሆን አይችልም ነው የሚሏችሁ እና እነሱ አማልክቶቻቸውን የሚገልጡበት መንገድ ምን በማድረግ ነው? እንጨትን ወይም ድንጋይን ወይም ወርቅን ወይም ብርን ምን በማድረግ ነው? በመቅረጽ ነው። እና ቀርጸው ይሰግዱላቸዋል። እንደማያዋቸው ያውቃሉ። እንደማይሰሟቸው ያውቃሉ። ምክንያቱም የእጆቻቸው ስራ ናቸው። የእኛ ግን በሰው እጅ የሚቀረጽ አይደለም። የሰው ኢማጂኔሽን ወይም አስተሳሰብ የሚቀርጸውና የሚያስቀምጠው አይደለም። ሰማይና ምድርን የፈጠረ ሁሉ በሁሉ የሆነ እጅግ ታላቅ ዘላለማዊ ከግምታችንና ከአይምሯችን በላይ የሆነ አምላክ ነው። እነዚህ የጣዖታት አምላኪዎች አማልክት በሙሉ እግዚአብሔርን መስደቢያዎች ናቸው። በሌላ መንገድ ምናልባት ይሄ ሲነገር ሰምታችሁ አታውቁ ይሆናል። እግዚአብሔር እንደነሱ ነው ብለው ነው የሚያስቡት እና ከብሉ ኪዳን ውስጥ እግዚአብሔር ትልቁ ትግል እስራኤላውያን ወደ ጣዖት አምልኮ እንዳይገቡ በጣም ከባድ በሆነ ቃል ይናገርበት የነበረበት ምክንያት እግዚአብሔር እንደነሱ ስላይደለ ነው። እግዚአብሔር ህያው አምላክ ነው የሚያይ፣ የሚናገር፣ የሚሰማ፣ ሁሉን የሚያውቅ በሁሉ ቦታ በአንድ ጊዜ ሊገኝ የሚችል በሁሉ ቦታ ያለውን ጸሎት በአንድ ጊዜ ሊሰማ የሚችል ከምንገምተውና ከምናስበው በላይ ነው። ይሄ ነው የተገለጠው የህይወት ቃል። ይሄ የህይወት ቃል አለ ዮሐንስ ተገለጠ። ዓላማው ምንድን ነው? የመገለጡ ዓላማ በእሱ ተጠርተው እሱን ለማምለክ የመጡ ሰዎች እሱ እግዚአብሔር የሚባለው አምላክ ሊቀረብ የሚችል ሊመለክ የሚችል ሊታወቅ የሚችል ህብረት ከእሱ ጋር ሰዎች ሊያደርጉ እንዲችሉ አድርጎ ራሱን ለሰዎች ያቀረበ አምላክ መሆኑን ሰዎች እንዲያውቁ ነው። አስቡ፣ በሰው መልክ ወይም በእንስሳ መልክ ወይም በሰው መልክ የተቀረጸ ጣዖትን እንዴት አድርጋችሁ ትቀርቡታላችሁ? እንዴት አድርጋችሁ ከእሱ ጋር ህብረት ታደርጋላችሁ? የእኛ አምላክ ግን በመንፈሱ ከእሱ ጋር ህብረት እንድናደርግ አስደናቂ በሆነ መንገድ በክርስቶስ ኢየሱስ በኩል ራሱን ለእኛ ገለጠ። እግዚአብሔር ይመስገን። ለዚህ ነው ዮሐንስ ይሄ የህይወት ቃል ነው ማወራላችሁ። ስለ ህይወት ቃል ነው የምናገረው። እና ይሄ የህይወት ቃል ራሱን ምን አደረገ? ገለጠ እና የተገለጠበትን መንገድ እንደሚከተለው ሲናገር እናያለን። ይሄ ወደ ሶስተኛው ነጥብ ያመጣኛል። ሶስተኛው ነጥብ የህይወት ቃል በአማኞች በተግባር ታወቀ የሚል ነው። ጌታ ኢየሱስ ክርስቶስን ከአዲስ ኪዳን መጀመር ጀምሮ የተከተሉት ሰዎች፣ ያወቁት ሰዎች ወደሱ መጥተው ከሱ ጋር ህብረት ያደረጉ ሰዎች። በእርግጥ ወደሱ መጥቶ ከሱ ጋር ህብረት ለማድረግ ምን ያስፈልጋል? ንስሐ ገብቶ መለወጥ ያስፈልጋል። ንስሐ ገብተው የተለወጡ ሰዎች በሙሉ በተግባር አውቀውታል። አሁን ይህንን ለመናገር ያነሳሳኝ ምክንያት ምንድን ነው? እዚሁ ቃሉ ላይ የተጻፈው ነው። ለምሳሌ ቁጥር አንድን ተመልከቱ። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውንና የተመለከትነውን እጆቻችንም የዳሰሱትን እናወራለን። ሕይወት ተገለጠ አይተንማል፣ እንመሰክራለን ብሎ ነው የሚናገረው። ታያላችሁ፣ ይሄ የተገለጠው ሕይወት የተገለጠው ሕይወት እግዚአብሔር ሰው የሆነው እግዚአብሔር እግዚአብሔር ሙሉ እግዚአብሔር ፍጹም እግዚአብሔር ሰው ሆኗል። ይሄ ሰው የሆነው እግዚአብሔር ኢየሱስ ክርስቶስ ማለት ነው። እኛ በአይኖቻችን ምን አድርገነዋል? አይተነዋል። በጆሮአችን ምን አድርገነዋል? ሰምተነዋል። ደግሞም በእጆቻችን ምን አድርገነዋል? ዳሰነዋል። እነዚህ የማየት፣ የመስማት እና የመዳሰስ እናንተ ታውቃላችሁ፣ የስሜት አካሎች። አምስት የስሜት አካሎች አሉን እኛ እና ከአምስቱ ሶስቱ ናቸው እዚህ ጋር የተጠቀሱት። አይኖቻችን አይተውታል፣ ጆሮቻችን ሰምተውታል፣ እጆቻችን ዳሰውታል። ከአምስቱ ውስጥ በእርግጥ አፍንጫ አልተጠቀሰም። እና ደግሞ ሌላ ምንድን ነው ያልተጠቀሰው? ጆሮችን ሰምተውታል። መላሳችን ሁ መላስና አፍንጫ ሰውን ለማወቅ እግዚአብሔርን ለማወቅ የምንጠቀምባቸው አይደሉም። ግን በመንፈሳችን ደግሞ ምን አድርገነዋል ተረተነዋል። ስለዚህ ሶስቱ የስሜት አካላት የተጠቀሱት ለምንድን ነው? ይህንን የተገለጠውን እግዚአብሔር የተገለጠውን ጌታ ኢየሱስ የተገለጠውን ሕይወት በትክክል ሊታወቅ የሚችል መሆኑን አረጋግጠናል ማለት ነው። የስሜት ሕዋሳቶቻችንን ተጠቅመን አይተነዋል ጌታ ኢየሱስም በአይኖቻችን በጆሯችን ሰምተነዋል፣ በእጆቻችን ዳሰነዋል። ይሄ የዮሐንስ መልእክት ጸሐፊ ዮሐንስ በዮሐንስ ወንጌል ምዕራፍ አንድ ላይም ልክ ይህንኑ ሀሳብ ነው ያሰፈረው በተለየ መንገድ። አሁን ቅድም አንብቤላቸዋለሁ። ይሄ በጣም መሰረታዊና ዶክትሪናዊ ነው ልበለው። ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ላይ በመጀመሪያው አለ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በሱ ሆነ ከሆነ አንዳች ያለ እሱ አልሆነም። እሱ ፈጣሪ ነው። በሱ ሕይወት ነበረች ሕይወትም የሰው ብርሃን ነበረች ብሎ ተናግሮ ቁጥር 14 ላይ ስትመጡ ልክ እዛ ቃል ያለውን ቁጥር አንድ ላይ ቁጥር 14 ላይ ቃልም አለ እና ምንሆን አለ ስጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። በጣም አስደናቂ ነው። ያ ቃል ምን ሆነ? ስጋ ሆነ። የኦርቶዶክስ አማኞች ይህንን ቃል ስጋ ሆነ የሚለውን ሁል ጊዜ በአንደበታቸው ይጠቅሱታል። ሰምታችሁ ታውቃላችሁ። እኔ አባቴ ሲናገሩት ሰምቻ ቃለሁ። ልክ ይሄ ትልቅ መብረቅ ወይም ብልጭልጭታ በሚመጣበት ጊዜ ቃል ስጋ ሆነ ብለው የሚናገሩት ነገር አለ እና እግዚአብሔር በቃል ኪዳኑ ከሰው ጋር ምን አድርጓል ህብረት አድርጓል። ቃል ኪዳን የማይሰበር የማይደመሰስ፣ የማይጠፋ ቃል ኪዳን ለሰዎች አድርጓል እና ይህንን ቃል ኪዳን ያደረገው ሰው ሆኖ በመጣው በኢየሱስ ክርስቶስ በኩል ነው። እና ቃልም አለና ዮሐንስ በመልእክቱ በወንጌሉ ላይ ስጋ ሆነ። ቁጥር 18 እንደገና ዮሐንስ ወንጌል ምዕራፍ 1 በአባቱ እቅፍ የነበረ አንድ ልጁ እግዚአብሔር ማን እንደሚመስል እግዚአብሔርን ያወቀው ማንም የለም፣ ግን በአባቱ እቅፍ ያለ አንድ ልጁ እሱ ተረከው ገለጠው ብሎ ሲናገር እንሰማለን። እና ምንድን ነው ነጥብ የመሰላችሁ? ጌታ ኢየሱስ ክርስቶስን ሐዋርያው ዮሐንስ የሚናገረው ዝም ብሎ በአይምሯችን የፈጠርነው የሰው የፈጠራ ውጤት አይደለም። በትክክል በታሪክ ውስጥ የተገለጠ ተገልጦ ደግሞ ዝም ብሎ የጠፋ አይደለም። እኛ ራሳችን በዓይኖቻችን ያየ ነው፣ የዳሰስ ነው። አብረነው ቁጭ ብለን በልተናል። እና በሚናገርበት ጊዜ ሁሉ ይገርመን ነበር። እሱ የሚናገረው ነገር በሙሉ የሕይወት ቃል ነው። ራሱ ምን ስለሆነ፣ የሕይወት ቃል ስለሆነ የሚለውጥ ቃል ያለው እሱ ነው። እሱ ራሱ የህይወት ቃል ስለሆነ እና ጌታ ኢየሱስ ክርስቶስን ያመኑ ሰዎች ልምምድ ሁሉ ይህ አይነት ነው። እኔ ጌታ ኢየሱስ ክርስቶስን የተቀበልኩት ቆይቻለሁ 17 ዓመት አካባቢ ሆኖኝ ነው እና ጌታ ኢየሱስ ክርስቶስን እንደ ግል አዳኝ ተቀብዬ ሳምን ልክ የተሰማኝ ስሜትና ያገኘሁት ልምምድ እንደዚህ አይነት ነው። እግዚአብሔር የሚባለው አምላክ እውነት መሆኑን ነው በልቤ አሁን በመዳሰስ አይደለም ፣ ግን በመስማት ደግሞም ቃሉን በማንበብ እግዚአብሔር በውስጤ ሲናገር ድምፁን ሲያሰማኝ አይቻለሁኝ። ኃጢአቴን ሲገልጥ ወደ ንስሐ ሲጠራኝ አይቻለሁኝ። እግዚአብሔር የተመሰገነ ይሆን። እውነተኛ አማኞች በሙሉ ስለ ጌታ ስለ ኢየሱስ ክርስቶስ ትክክለኛና እውነተኛ መረዳት አላቸው። ውስጣችን ያውቀዋል። ጌታ ኢየሱስ ክርስቶስ አምላክ መሆኑን እና እምነት የሚባለው ነገር የሰጠን ነገር ይሄንን ነው። አሁን እንደነ ዮሐንስ እድሉ የለንም ጌታ ኢየሱስን ለመዳሰስ ቁጭ ብለን እሱ ከአንደበቱ ሲናገር ለመስማት። ግን አሁን መስማት እንችላለን። በሰባኪዎች በኩል እሱ ይናገረናል። በአስተማሪዎች በኩል በውስጣችን በመንፈስ ቅዱስ አማካኝነት ተቀምጦ ወደ እውነት ሁሉ ምን ያደርገናል? ይመራናል። ክብር ሁሉ ለእግዚአብሔር ይሁን። ሲመራን ሲሰራን ሲለውጠን ሲሰራብን በሕይወታችን አይተናል። በውጣ ውረዶቻችን ሁሉ ውስጥ ሲገለጥ፣ ሲያግዘን፣ ድካማችንን ሲሸከም አይተናል። ቅድም አመልካለሁ ይህንን ታላቅ ጌታ የሚለውን ስንዘምር ትዚላችሁ እንደሆነ ፍቅሩን አይቼ ቀምሼዋለሁ። ፍጹም ላመልከው እኔ ደግሞ አልገብቻለሁ። ምክንያቱም በመከራዬ እሱ እየገባ ይጋፈጥልኛል ተጋፍጦልኛል። እሱ ጌታ ኢየሱስ ክርስቶስ። ይሄ በአማኞች ህይወት ውስጥ የተለመደ የታየ፣ የተቀመሰ፣ በትክክል የተኖረ ነው። እግዚአብሔር ይመስገን። እንዳውም ወረድ ብሎ እኔ አጥፋለሁ ሁሉ ጊዜ እዚህ ጠዋትም ፓስተር ሲናገር ነበር። እኛ ሁሉ ጊዜ ኃጢአት እንሰራለን። የሚገርም ፍጥረቶች ነን። እኛ እውነትን እያወቅን ኃጢአት እንሰራለን ግን ጥፋቴን ሁሉ በፍቅር እያየ ያሳልፈኛል፣ ልጄ እያለ። አሁን ቅድም የዘመርነው መዝሙር ይሄ ይህንን በኢየሱስ ክርስቶስ ውስጥ አይቻለሁ፣ ከሁሉ በፊት አለ ዘማሪው። ፍቅሩ ሰብሮኛል በመስቀሉ ላይ ምን አድርጓል? ነፍሱን ስለ እኔ ሰጥቷል። ሰው የሆነበት ምክንያት ይሄ ነውና ያው መዝሙሩን ስላላችሁ እጃችሁ ላይ በመዘመር እና ቃሎቹን በማስተዋል ልትባረኩ ትችላላችሁ። እግዚአብሔር እየተመሰገነ ይሁን። ይሄ ጌታ ኢየሱስ በአማኞች ሕይወት ውስጥ የታወቀ ነው። በትክክል የተገለጠ ነው። ባመኑት ሰዎች ልምምድ ውስጥ የተረጋገጠ ነው። የሚመራ የሚሰራ፣ የሚለውጥ፣ የሚሸከም በውጣ ወረዶቻችን ሁሉ እኛን ሲከብደን ተሸክሞ እኛን ተሸክሞ የሚሄድ አምላክ ነው፣ ድሮ አሁንም። አንድ ምሳሌ ልንገራችሁ። አንዲት ሴት አንድ በጣም ውስብስብ ባለ ሁኔታ ውስጥ ገብታ ያየችውን ሕልምና የተተረጎመላትን ትርጓሜ ወደ አእምሮ ስለመጣ ልንገራችሁ። ምን ሆነች መሰላችሁ? አንዲት እህት ክርስቲያን ናት፣ እውነተኛ ክርስቲያን ናት። ከዚህ ከአሜሪካ አካባቢ ነው ታሪኩ የመነጨው እና በህልሟ እዛ በእውነት የሆነ ምስቅልቅል ነገር ውስጥ ገብታለች በህይወቷ እና የተለያዩ ጥያቄዎች አላት እግዚአብሔርን የምትጠይቅበት እና በህልሟ እንደዚህ አይነት ህልም አየች። ሁለት ሰዎች ጎን ለጎን ሲሄዱ ረጅም መንገድ ሲሄዱ ታያለች እና ሁለቱ ሰዎች ሲሄዱ የሁለቱን ሰዎች የእግር ኮቴ ታያለች እዛ መሬት ላይ እና ድንገት ከነዚህ ከሁለቱ አንዱ ማለት እሷ ሸለቆ ውስጥ ትገባለች እና ሸለቆ ውስጥ ገብታ ሸለቆውን ወርዳ ሸለቆውን ወጥታ ትክክለኛ ሜዳ ላይ እስከምትደርስ ድረስ አንድ ኮቴ ብቻ ነው የምታየው። እና አሁን ትክክለኛ ሜዳ ላይ ከደረሰች በኋላ አንድ ጥያቄ ጠየቀች። እና እኔ የማስበው አለች፣ ድሮ በደልዳላው ሜዳ ላይ እሄድ በነበረበት ጊዜ ሁለት የእግር ኮቴን ያየሁት፣ እና ሸለቆ ስገባ አንድ የእግር ኮቴን ያየሁት፣ ከሸለቆ ስወጣ አሁንም ሁለት የእግር ኮቴን ያየሁት። እና እኔም አስበው በዛ በደህናው ጊዜ ጌታ ኢየሱስ አንተ ከእኔ ጋር አብረኸኝ ትሄድ ነበር። ሸለቆ ስገባ ግን ጥልኸኝ ጠፋህ። እና ከሸለቆ ስወጣ ደግሞ እንደገና መተህ ከኔ ጋር መራመድ ጀመርክ። እንደዚህ ነው የሚገባኝ ብላ ተናገረች። እና ጌታ ኢየሱስ መለሰልኝ ያለችው መልስ የሚደንቅ ነው። በደህናው ጊዜ እኔ አብረሽ ጎን ለጎን እሄድ ነበር። ሸለቆ ውስጥ ስትገቢ ግን አንቺ አልነበርሽም የምትጁ፣ እኔ ነበርኩ የተሸከምኩሽ። እና በእኔ ላይ ሆነሽ ነው ሸለቆ ውስጥ የወረድሽው፣ በእኔ ላይ ሆነሽ ነው ከሸለቆ የወጣሽው እና ከዛ በኋላ ደግሞ ከሸለቆ ስትወርጂ እንደገና መሬት ላይ ቁጭ አርጌሽ ጎን ለጎን አብረሽ ሄድኩኝ፣ ብሎ አለኛለች። ልክ እንደዚህ ነው ጌታ ኢየሱስ ክርስቶስ ስንጨነቅ የሚጨነቅ ስንንገላታ የሚንገላታ ስንጎዳ የሚጎዳ እንዲሁም እኛን ሁሉ የሚሸከም አስደናቂና ዘላለማዊ አምላክ ነው። እንደዚህ ነው አማኞች ያወቁት ልላችሁ ነው። አሁን አንዳንድ የተለያየ ጥያቄ የተለያየ ፈተና የተለያየ ኮንፊውዥን ያለባችሁ ሰዎች ብትኖሩ ጌታ ኢየሱስ ክርስቶስ እናንተን አይተዋችሁም፣ አይጥላችሁም አይረሳችሁም፣ አይዘነጋችሁም፣ ይሸከማችኋል እስከ መጨረሻ። ለዚህ ነው መጽሐፍ ቅዱስ ላይ እስከ መጨረሻ ድረስ እሸከማለሁ እኔ እስከ ሽበት እስከ መቃብር ድረስ እሸከማለሁ እኔ ብሎ እግዚአብሔር የተናገረበት ቃል አለ። የሚገርም ነው። እግዚአብሔር እንዲህ አይነት አምላክ ነው። ለዚህ ነው ይህንን የተገለጠውን ሕይወት አማኞች በተግባር አውቀውታል እና አምስት ነጥቦች ነው ያስቀመጥኩት። ከአምስቱ ነጥቦች ሶስተኛውን ነው የተናገርኩት። አራተኛው ነጥብ ጋር እመጣለሁኝ። አራተኛው ነጥብ ይሄ የህይወት ቃል ተመስክሯል፣ እንደገና ደግሞ ታውጇል። የህይወት ቃል ምስክርነትና አዋጅ በሚል ንዑስ ርዕስ ነው ያስቀመጥኩት እና ይህንን እንደገና አንብቤ ትንሽ ቃል እናገርበታለሁ። ስለ ህይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውንና የተመለከትነውን እጆቻችንም የዳሰሱትን ምን እናደርጋለን አለ ሐዋርያው። እናወራለን። ህይወትም ተገለጠ፣ አይተንማል፣ እንመሰክራለን ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ህይወት እናወራላችኋለን። ታያላችሁ እኛ የምናወራው የምንመሰክረው ለሁለተኛ ጊዜ እናወራላችኋለን፣ እናወራለን፣ እንመሰክራለን፣ እናወራላችኋለን። ሶስቱም ስለ መናገር ነው የሚጠቅሰው እና የህይወት ቃል ታወጀ ምስክርነቱ ተሰማ የሚል ነጥብን ነው። እኔ ልናገርላቸው የምፈልገው የሐዋርያቱን ህይወት ተመልከቱ። ልክ ጌታ ኢየሱስ ክርስቶስ በህይወት በነበረበት ጊዜ ሰባዎቹን ሁለት ሁለት እያደረገ ስለሱ እንዲናገሩ ወደየከተማዎቹ ይልካቸው ነበር። እንደገና ሐዋርያቱ አስራ ሁለቱ እንደዚሁ ለተለያዩ ሰዎች በተለያየ ሁኔታ ያውጁ ነበር፣ የጌታ ኢየሱስ ክርስቶስን ነገር። ልክ ሞቶ ከተነሳና ካረገ በኋላ ደግሞ ይህንኑ ሀሳብ ነው የቀጠሉት እና የኔና የእናንተ የክርስቲያኖች ኑሮ ይሄ ነው። የህይወትን ቃል ምን ማድረግ ማውራት፣ የህይወትን ቃል ማወጅ፣ የህይወትን ቃል ማስተላለፍ፣ መመስከር ኢየሱስ ክርስቶስ በህይወታችን ውስጥ የማዳን ስራ ሰርቷል ወይ? ጌታ ኢየሱስ ክርስቶስ አድኖናል ወይ ሰላም ሰጥቶናል ወይ ከጭንቀታችን አሳርፎናል ወይ የሚሉ ጥያቄዎችን ስንጠይቅ አዎ የምንል ከሆነ ይሄንን ለሚጨነቁት ሰላም ላጡት እረፍት ላጡት የመናገር ኃላፊነት እና ግዴታ አለብን አሁን ዮሐንስ የሚናገረው ይሄንን ነው የህይወት ቃል ስለ ህይወት ቃል ነው እኔ የምነግራችሁ የህይወት ቃል ምን ሆኗል አለ ተገልጧል አለ እና ተገልጦ ደግሞ እኛ በህይወታችን ምን አድርገናል? አይተነዋል፣ በሕይወታችን ሰርቷል፣ ዳሰነዋል፣ እንደውም ሰምተነዋል። እነዚህ በስሜት አካሎቻችን ሁሉ ተገንዝበነዋል፣ እኛ ደግሞ በእምነት አውቀነዋል። ጌታ ኢየሱስ ክርስቶስን በእምነት በመንፈስ ቅዱስ አማካኝነት በህይወታችን ሲሰራ ሲሸከመን ሲያሻግረን አይተናል። እግዚአብሔር ይመስገን። እዚህ ጋር ነው ወይ የሚያበቃው የክርስትና እምነት የሚለውን ስናስብ? አይደለም ነው ዮሐንስ የተናገረው ይሄንን ነው ስለዚህ ስለ ህይወት ቃል ነው ስለተገለጠው እምናወራላችሁ ሌላ መልእክት የለንም ይሄ ነው በጣም ጠቃሚው መልእክት ይሄ ነው ሰዎችን የሚለውጠው መልእክት እኛን እንደለወጠን ይሄ ነው ለሰዎች የዘላለምን ህይወት የዘላለምን መለምለም የዘላለምን ተስፋ እዚህም ምድር ላይ እንኳን እያሉ እርካታና ደስታ እውነተኛ የሆነ ሊሰጣቸው የሚችለው ይሄ የተገለጠው ህይወት ነው ስለዚህ ስለ እሱ ነው የምንመሰክረው። ምንድን ነው የምንመሰክረው? ለውጦናል፣ ሰርቶናል፣ ቀይሮናል። የዘላለም መንግስት ወራሾች አድርጎናል። እሱን ማወቅ አይምሯችን ተከፍቶ ችለናል። ኃጢአታችን ይቅር ተብሎልናል። ከኃጢአትና ከአመፅ በደለኝነት የተነሳ የሚመጣው ሰላም ማጣት፣ ደስታ ማጣት፣ መቅበዝበዝ ከውስጣችን ተወግዶልናል። ስለዚህ ይህንን ስለ እሱ እንመሰክራለን። እንመሰክርላችኋለን። የምትመሰክሩት ነገር አላችሁ? ስለ ጌታ ስለ ኢየሱስ ክርስቶስ ሐዋርያው እንመሰክራለን ብሎ ተናገረ። እሱን እሱን ነው የምንመሰክረው፣ ደግሞ ስለ እሱ ነው የምናወራው። ይሄ እናወራለን የሚለው የግሪኩ ቃል እንሰብካለን ነው የሚለው፣ እንገልጠዋለን ነው የሚለው እንገልጥላችኋለን ምክንያቱም እሱ ነው ለእናንተ በጣም ጠቃሚ የሆነው ነገር። በዚህ ምድር ላይ በጣም ጠቃሚ እንደሆኑ የሚቆጠሩ ነገሮች አሉ። እኔ እዚህ ስራ ቦታ ላይ ያለው የማያቸው አንዳንድ ሰራተኞች አሉ እና ምንም ስራ ነው የሚባለው ግን ቁጭ ብለን ነው ስምንት ሰዓት የምናሳልፈው እና ትልልቅ የቴሌቪዥን ስክሪን ይዘው ይመጣሉ፣ የኮምፒውተር ስክሪን እና ቁጭ ብለው ስምንቱንም ሰዓት ጌም ሲጫወቱ ነው የምታያቸው እና ዛት ዩዝለስ ዝም ብሎ ጊዜያቸውን የሚያሳልፉበትን ነገር ስትመለከቱ መልእክት በህይወታቸው ውስጥ ለውጥ ያመጣ መልእክት እየተነገራቸው መስማት የማይፈልጉ ሰዎች ናቸው። አሁን አሁን አዳዲስ ነገሮች ደግሞ በየጊዜው በየጊዜው እየተፈለሰፉ ጊዜያቸውን፣ ህይወታቸውን፣ ሰላማቸውን በፍጹም እያጡ ነው ሰዎች እየተመላለሱ ያሉት። እኛ ግን ህይወታችን ተለውጧል፣ እግዚአብሔር ይመስገን። ይሄ ምድራዊው እና ጊዜያዊው ነገር ህይወታችንን ሊገዛ አያስፈልግም። ዮሐንስ የሚለው እኛ ኮ የምንመሰክርላችሁ እና የምናወራላችሁ የተለየ ነገር ነው። በዚህ ዓለም ውስጥ ምንም አይነት ገንዘብ፣ ምንም አይነት ፖለቲካ፣ ምንም አይነት እውቀት፣ ምንም አይነት ዘር፣ ምንም አይነት ምንም አይነት በሉት ሊሰጥ የማይችለው ነገር ነው የምናወራላችሁ። ሰማያዊ ትሆናላችሁ። እረፍትና ሰላም ይኖራችኋል። ህይወታችሁ የህይወትን አላማና የህይወትን መርሆ ያውቃል። ኢየሱስ ክርስቶስ ጋር ብትመጡ ይሄንን ነው የምናወራላችሁ። ሌላ ወሬ የለንም። እሱ የተገለጠውን ለእኛ የተገለጠውን የዘላለምን ህይወት ነው የምናወራላችሁ ዘላለም የሚያኖር ለዘላለም ከእግዚአብሔር ጋር የሚያስታርቅ ይሄንን ነው የምናወራላችሁ እያለ ነው። እና ብዙ ሰዎች በዚህ ምድር ላይ የሞትን ዜና ይሰሙና ቅድም በመግቢያ ላይ እንደተናገርኩት የሞት ቃል፣ የሞት ዘመቻ፣ የሞት መንገድ፣ የሞት ምስክርነት፣ የሞት እንቅስቃሴ ይሰሙና ጭንቀት በጭንቀት ይሆናሉ። በአሜሪካ ውስጥ ስንት ሰው በቀን በየ13 ደቂቃ ስንት አንድ ሰው ይሞታል? ራሱን በመግደል ታውቃላችሁ። በየ13 ደቂቃ ከምን የተነሳ ነው? በየ13 ደቂቃ ሰዎች ራሳቸውን የሚገሉት ራሳቸውን ነው የሚያጠፉት። በኃጢአት ውስጥ ይዘቅጣሉ። ኃጢአት በቀደም ከሀሌ ከልጄ እና ከሻሎም ጋር እንዲሁ ስናወራ ነበር ስለ ኃጢአት። ኃጢአት በህይወታችን እምቢ ብለን እምቢ የምንለው ነገር ነው እምቢ አላደርግም። በእርግጥ ኃጢአታዊ ተፈጥሯለን። በጣም አደገኛ ነገር ነው ኃጢአት። እምቢ ግን ልንለው እንችላለን። እምቢ ማለታችንን ጥለን ኃጢአትን ካደረግን በኋላ የኃጢአትን ውጤት ግን መቆጣጠር በፍጹም አንችልም። ምን ያመጣል ኃጢአት ማንም ሰው አያውቅም። የኃጢአትን ውጤት መቆጣጠር አትችሉም። ኃጢአትን ከማድረግ በፊት መቆጣጠር ትችላላችሁ። ኃጢአት ካደረጋችሁ በኋላ ግን ውጤቱን መቆጣጠር በፍጹም አይቻልም። ለዚህ ነው ኃጢአት ያደርጋሉ፣ የሞትን ቃል ይሰማሉ፣ የሞትን መንገድ ይወስዳሉ፣ የሞትን ምስክርነት ይቀበላሉ፣ የሞት እንቅስቃሴ ውስጥ ይገባሉ። ጭንቀት በጭንቀት ገንዘባቸውን፣ ሰላማቸውን፣ ጤናቸውን፣ አካላቸውን ያጣሉ። አሁን በዓለም ላይ ያለው ፊልሙ፣ ጌሙ፣ ፋሽኑ ሁሉ ይህንን ያካተተና ያተኮረ ነው። የህይወት ቃል የምንመሰክርላችሁ ጤናማ ቃል ነው። ህይወት፣ ሰላም፣ እረፍት፣ ለውጥ፣ አላማ ያለው ህይወት እንድትኖሩ የሚያደርግ ነው። አራተኛው ነጥብ ይሄ ነው። አምስተኛው ነጥብ የምናገርበት ይሄ የህይወት ቃል የተገለጠው የህይወት ቃልን በተመለከተ የህይወት ቃል በዚህ መልክ መገለጡ አላማዎቹ ናቸው። አላማዎቹን ነው አሁን ዮሐንስ እየተናገረ ያለው ከዚህ ከቁጥር ሶስት ጀምሮ እናወራላችኋለን ብሎ ካለ በኋላ ቁጥር ሶስት እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለናንተ ደግሞ እናወራላችኋለን። ህብረታችንም ከአባት ጋር፣ ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን። አያችሁ እናወራላችኋለን፣ እንጽፍላችኋለን፣ እንመሰክርላችኋለን፣ እንመሰክራለን። ግን ለምን ዓላማው ምንድን ነው የሚለው ጥያቄ ስትጠይቁ፣ ዓላማውን እዚህ ጋር ቁልጭ ብሎ አስቀምጦታል። እናንተ ደግሞ አሁን እኛ የቀመስነውን ያየነውን፣ የምናወራላችሁ የምንናገረው እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን እናወራላችኋለን ። እኛ ህብረት አለን። ይህንን የሕይወትን ቃል ከማወቃችን የተነሳ ህብረታችን ከማን ጋር ነው? ከአብ ጋርና ከልጁ ከኢየሱስ ክርስቶስ ጋር ነው። በእርግጥ መንፈስ ቅዱስም አለ። መንፈስ ቅዱስ በውስጣችን ሰርቶ ከአብና ከልጁ ከኢየሱስ ክርስቶስ ጋር ህብረት እንዲኖረን አድርጓል። እግዚአብሔር ይመስገን። እናንተ ደግሞ ይሄ ህብረት እንዲኖራችሁ ከአብ እና ከልጁ ከኢየሱስ ክርስቶስ ጋር በመንፈስ ቅዱስ አማካኝነት ህብረት እንዲኖራችሁ ነው ይሄንን የምንናገረው። እኛ ህብረት አለን ያለን እንዲኖራችሁ ነው የምንፈልገው። ከአብና ከወልድ ጋር ህብረት ስላለን ፍቅር የሞላበት አንድነት አለን። ሰላም ያለበት ህይወት ነው ያለን። እግዚአብሔር መሪያችን እረኛችን ሆኗል። አምላካችን ንጉሳችን ሆኗል። እኛ የምንኖረው ትርጉም ህይወት ትርጉም ያለው ዓላማ ያለው ግልጽ የሆነ ነገር ነው የምንኖረው ህይወት። ስለዚህ በዚህ ህብረት ውስጥ እንድትገቡ ነው እኛ የምንፈልገው፣ ልክ እንደኛ እንድትሆኑ ነው። ክርስትና በዓለም ላይ ካሉ ሃይማኖቶች ሁሉ በጣም የተለየ የሚያደርገው ይሄ ነው። ሐዋርያው ዮሐንስ ያለው ነገር እናንተና እኔ እንዲኖረን ነው እግዚአብሔር ፈቃዱ። ሐዋርያው ጳውሎስ ያለፈበት ህይወት እኔና እናንተ እንዲኖረን ነው እግዚአብሔር ፈቃዱ። ልክ እንደ ሐዋርያው ጳውሎስ፣ እንደ ሐዋርያው ዮሐንስ፣ እንደ ሐዋርያው ጴጥሮስ ከአጤትና ከአዘቅት ውስጥ ወተን ከእግዚአብሔር ጋር ህብረት ኖሮን ከእግዚአብሔር ጋር በአንድ ላይ እንድንመላለስ ነው። እግዚአብሔር ይመስገን። ስለዚህ ዓላማው ይሄ ነው። እኛ ህብረት አለን፣ እናንተም ደግሞ ህብረት ይኖራችኋል። ይሄ ህብረት ደግሞ ከእኛ ጋር ሲኖራችሁ ከአብና ከወልድ ጋር ይኖራችኋል። ህብረቱ እና ውጤት አለው። ይሄ እያለ ነው ሐዋርያው ዮሐንስ እየተናገረ ያለው። ምንድን ነው የሚለው ቁጥር አራት መጨረሻ ላይ ህብረታችን እናንተ እኛ ከኛ ጋር ህብረት እንዲኖራችሁ ነው። ያየነውን የሰማነውን ምናወራላችሁ ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ካለ በኋላ ደስታችሁ እንዲፈጸም ይህን እንጽፍላችኋለን። የእንግሊዝኛውና የግሪኩ ደስታችሁ ሙሉ እንዲሆን ነው የሚለው። በእርግጥ የአማርኛው እንዲፈጸም የሚለውንም በደንብ ብናስተውለው እንደዛ ደስታችሁ ፍጹም እንዲሆን ነው፣ ደስታችሁ ሙሉ እንዲሆን ነው። ሙሉ ደስታ እንድታገኙ፣ ግማሽ ደስታ፣ ሩብ ደስታ ወይም ዘጠና ዘጠኝ ፐርሰንት ደስታ ሳይሆን ሙሉ ደስታ እንዲኖራችሁ ነው። ይህንን ለእናንተ የምንናገረው ደስታ አለ አንድ ሰው ሲናገር የህይወት ፍሬ ነው አለ እና አንድ ጸሐፊ ነው። ደስታ የሚባለው ነገር የህይወት ፍሬ ነው፣ ግን የደስታ ራሱ ስሩ ደግሞ ህይወት ነው ብሎ ተናግሯል። ህይወት ሲኖረን ይሄ ዘላለማዊ ህይወት ከእግዚአብሔር ጋር ያለው ህይወት በውስጣችን ሲኖር ደስታ የሚባል ነገር በውስጣችን መፍለቅለቅ ይጀምራል። ደስታ ደግሞ ራሱ የህይወት ፍሬ ሆኖ ለሰዎች ሁሉ እያበበ እያፈራ እያፈራ ሰዎች ሁሉ የሚደነቁበት ፍሬ በህይወታችን የሚያሳይ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። ደስታ የመንፈስ ቅዱስም ፍሬ ነው። በክርስቶስ ሆነን የምናገኘው አስደናቂና ዘላለማዊ ፍሬ ነው። ወገኖች ሆይ ዛሬ በመጀመሪያው ቀን ፕሮግራማችን ጥቂት የተናገርኩት ስለ ህይወት ቃል ነው። ይሄ የቤተ ክርስቲያናችን መሰረት ነው። እኛ ማውራት የምንችለው በጣም ለሰዎች የሚጠቅመው ሰዎችን የሚለውጠው ሰዎችን የሚሰራው እኛን እንደሰራ ሰዎችን ዘላለማዊ ዓላማ ውስጥ እንዲገባ የሚያደርገው የህይወት ቃል ነው። ይሄ የህይወት ቃል እዚህ መጽሐፍ ቅዱስ ላይ በሁለት መልኩ ነው የተገለጠው። አንደኛ ራሱ ጌታ ኢየሱስ ክርስቶስ ነው። ሁለተኛ ደግሞ የወንጌል መልእክትም ነው። የወንጌል መልእክት የህይወት ቃል ነው። ግን በጣም ኢንፈሲሱ እዚህ ጋር የተሰጠው ትልቁ ትኩረት ራሱ ጌታ ኢየሱስ ክርስቶስ እንደሆነ ነው። እዛ ጋር ወረድ ብሎ ቁጥር ሁለት መጨረሻ ላይ የተገለጠውን የዘላለም ህይወት ነው የምናወራው የምናወራው የህይወት ቃል ነው ደግሞ የተገለጠውን የዘላለምንም ህይወት ነው። ይሄ ጌታ ኢየሱስ ክርስቶስ ነው። ከእሱ ጋር ህብረት ሊኖረን ይገባል። እንዴት ነው ህብረት ሊኖረን የሚገባው? ማንኛችንም ክርስቲያን ሆነን አልተወለድንም። ይሄ እርግጠኛና እውነተኛ ነው። በየቤተ ክርስቲያን አማኞች ወይም የክርስቶስ ኢየሱስ ተከታዮች ልጆች ክርስቲያን ሊሆኑ አይችሉም በቀጥታ ክርስቲያን ልንሆን የምንችለው ኢየሱስ ክርስቶስን እንደ ግል አዳኛችን በመቀበል ነው። ይሄ የሕይወት ቃል ውስጣችን ሲገባ ነው። ይሄ የሕይወት ቃል ኃጢአታችንን ከውስጣችን ሲያነጻና ሲያጸዳ ነው። ታዲያ ይሄንን ማግኘት የምንችለው ከኃጢአታችን ንስሐ በመግባት ወደ ክርስቶስ ኢየሱስ በመጮህ ክርስቶስ ኢየሱስን ይዘን እግዚአብሔር አብ በክርስቶስ በኩል ይቅር እንዲለን በመጠየቅ ነው። እንደዛ ከሆነ የሕይወት ቃል የእኛ ቃል ነው። የህይወት ቃል የኛ ህይወት ነው። እንደዛ ከሆነ ህብረታችን ከአብ ደግሞም ከማን ጋር ነው? ከወልድ ጋር ነው። እንደዛ ከሆነ እግዚአብሔር እረኛችን፣ እኛ የእሱ መንጎች እንሆናለን። እግዚአብሔር አምላካችን፣ እኛ የእሱ ህዝቦች እንሆናለን። እግዚአብሔር ንጉሳችን፣ እኛ የእሱ አገር ወይም የቤተሰብ አባላት እንሆናለን። እግዚአብሔር አምላካችን በዚህ እውነት ይባርከን፣ ጸጋውን ያብዛልን። እና የመጀመሪያውን ቀን ፕሮግራማችንን የመልእክቱን ቃል በዚህ ሳጠቃልል ያው ቅድም በማስታወቂያ እንደተነገረው የሚቀጥለው እሁድ ልክ ከሁለት ሰዓት ተኩል ጀምሮ ይጀምራል። ግን ቀደም ብለን መምጣት ይጠበቅብናል። ቢቻል ከሩብ ጀምሮ መጥተን ብንጸልይ አገልግሎቱን እግዚአብሔር እንዲባረክ አምናለው። የነገ ወይም ተነጎዳ ባነር መጥቶ እዛ ውጪ የአማርኛ አገልግሎት አለን የሚለውን እንትን እንላለን። ደግሞ አርብ ዕለት ትናንትና ከዚህ ከካርሜል አካባቢ ከመጣ አንድ አገልጋይ ጋር በፓስተር ዋይገል አማካኝነት ያገኘሁት ሰው አለ። እነሱ ቸርች ውስጥ ትልቅ ፕሪንተር ማሽን አላቸው። የምንፈልገውን ባነር በየጊዜው ሊያሳትሙልን እንደሚችሉ ቃል ገብተውልናል። እና ትራክቶች በራሳችን የምናዘጋጃቸውን ትራክቶች እንደሚያዘጋጁልን ቃል ገብተውልናል። ደግሞ እንደዚህ አይነት በየሳምንቱ የምንዘምርባቸው መዝሙሮች በመጽሐፍ መልክ ለሁልጊዜ እንድንጠቀምበት በአይንድ እንደሚያደርጉልንም ተስፋለኝ። እግዚአብሔር እናመሰግናለን። እና እናድጋለን። እሺ፣ እንበዛለን። ጌታ ያበዛናል፣ ያሳድገናል። እግዚአብሔር እናመሰግናለን። ምክንያቱም መሰረታችን የማን ቃል ነው? የህይወት ቃል ነው። የጌታ የኢየሱስ ክርስቶስ እውነት ነው። እሱን አገልግሎ እውነትን ለሰዎች ገልጦ ማለፍ ትልቅ በረከት ነው። ስለዚህ ያው እንግዲህ ቤተ ክርስቲያኑ በዚህ መልክ ነው እያደራጀን ያለ ነው። ምንድ ነው ያሰብኩት፣ በየሳምንቱ መባ እንደዚህ እንሰበስባለን። መባዎች ይቆጠራሉ። አፄና እናት ቆጥረው ተፈራርመው ያስቀምጣሉ። አፄ ጋ? ከዛ ለነሱ አነጋግራቸዋለሁ። እንስጣችሁ ወይስ እኛው ጋር በባንክ እናስቀምጠው ባንክ አካውንት ወጥቶ የሚልን ነገር አነጋግራቸዋለሁ፣ እና ስጡን ካሉም ቀለለልን ዳ በየዛምንቱ እንሰጣለን። አይ አስቀምጣችሁ፣ ለየወጪው እንዲሆን የሚሆን ከተባለ ያው እንነጋገራለን፣ ምን ማድረግ እንዳለብን። ጌታን እናመሰግናለን። ጌታ ይመስገን፣ አሜን። ስለዚህ የመጨረሻው መዝሙር እንዘምራለን። እዚህ ወንድማችን ሴትና ባለቤቱ ኤንጂ እዚህ መካከላችን አሉ። ዊ አር ሪሊ ሃፒ ቱ ሃቭ ዩ ሂር ኤንድ ዩ አር ዘ ፈርስት አሜሪካን ሊስነርስ ቱ አማሪክ ሰርመን ሶ ኤንድ ፓስተር ፖርተር እና የመጨረሻ መዝሙራችን አምላኬ እረኛዬ ነው ነው ሁልጊዜ ጊዜ መጨረሻ ላይ እንዲህ አይነት እግዚአብሔር ከኛ ጋር ነው፣ እግዚአብሔር ይጠብቀናል የሚሉ አይነት ዝማሬዎችን ለሳምንቱ ሁሉ እንዲሆኑን እንዘምራለን። እግዚአብሔር ይመስገን። በጣም የሚገርም ነው። እዛ እኔ እንግሊዝ ሀገር በነበርኩበት ጊዜ ልክ እንደዚህ ፋሲሊቲው የተሟላ ቸርች ውስጥ ነበር የነበርኩት እና ማተም ፕሪንት ማድረግ ምናምን ሲያስፈልግ ሁሉ ነገር ረዲ ነው ነበረ እና እዚህም ሁሉ ነገር ረዲ ስለሆነ ነገሮቻችን እንዲህ እናዘጋጃለን። እግዚአብሔር ይባርከናል። ክብር ለእግዚአብሔር ይሁን። አምላክ እረኛዬ ነው እንትን፣ አንድ ያላደረግኩን ነገር አለ። አምላክ እረኛዬ ነው፣ አምላኬ እረኛዬ ነው የሚል ይደገማል አይደል? አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። ስለዚህ ከአዝማቹ እንጀምረዋለን።